አውሮፓና ጀርመን ከምሽቱ ሁለት ሰዓት ከሩብ ላይ የዛሬ ዓመት ከዋናው ከተማ ከበርሊን የተሰማው ዜና እጅግ አስደነግጣል። እንደ ፓሪስና እንደ ለንደን፣ እንደ ማድሪድና እንደ ኒውዮርክ ሽብር ፈጣሪዎች ሳይታሰብ አነጣጥረው በከፈቱት ጥቃት የዚያን ምሽት 12 ሰዎችም ሞተዋል። ከ60 በላይ የሚሆኑ ሰዎችም በደረሰው አደጋ ቆስለዋል። ከዛ በኋላ በጀርመን አገር የጸጥታ ፖሊሶች የሚጠረጠሩ ሰዎችን ቤት እየተዘዋወሩ ፈትሸው ብዙዎቹን ማንነታቸው እስኪጠራ ድረስ ይዘው አሳድረዋል። ከዛ በኋላ ምን ይመጣ ይሆናል ብሎም ሕዝቡም ስጋቱን ለተወሰኑ ቀናት እዚህም አሰምተዋል ግን ወይዘሮ ኡርሱላ ሙንሽ የፖለቲካ ሳይንስ ተመራማሪዋ እንዳሉት ብዙዎቹ ከጥቂት ጊዜ በኋላ ሁሉን ነገር ረስተውት ወደ የተለመደው ሕይወታቸውም ተመልሰዋል። በእኔ ግምት በእርግጥ ይህ አገሪቱን የመታው አደጋ ለተወሰኑ ቀናት የንግግር አርዕስት ሆኖ ሰንብተዋል። እንኳን እዚህ ጀርመን አገር ቀርቶ በውጭ አገርም እንደዚህ አይነቱ አደጋ ሲደርስ ሰውን ሁሉ የሽብር ፈጣሪዎቹ ሥራ የሚያስደነግጥና እነሱንም የሚያሳስባቸው ነገር ነው። ግን ከጥቂት ሳምንታት በኋላ እንደሚታወቀው ሰው ሁሉ ረስቶት ወደ የተለመደው ሕይወቱ መመለሱ የማይቀር ነገር ነው። ያም ቢሆን ፍርሃቱ ግን በቀላሉ ከአገሪቱ አልጠፋም። በጀርመን አገር ብቻ ሳይሆን በሌላም አካባቢ ሰዎች በብዛት የሚገናኙባቸው የገበያ አዳራሾች እዚያም እዚህም አሉ። የኳስ ሜዳዎች፣ የጸሎት ቤቶች፣ የባቡርና አውቶቡስ ማቆሚያ ጣቢያዎች፣ የሲኒማና የቲያትር ቤቶች፣ መጻሕፍት ቤቶችና በሺና በሁለት ሺህ የሚቆጠሩ ሰዎች የሚሰበሰቡበት የሙዚቃ አዳራሾችም እንበያለበት አሉ። እዚያ የማይገላመጥም የለም። እነዚህን ሁሉ ቦታዎችና አዳራሾች መቆጣጠርና ሰውን እዚያ ማስተናገድ ፖሊሶችና ፖለቲከኞች እንደሚሉት እጅግ ከባድ ነው። ነገሩ ሁለት ገጽታ አለው። በአንድ በኩል ሰው ሁሉ ከአሁን አሁን አደጋ ይደርሳል ብሎ በስጋት ተሳቆ እንዳይኖር የማንም ሰው ቦርሳና ማንም ሰው ይዟቸው የሚንቀሳቀሰውን ኮረጆዋቸውን መበርበርና መፈተሽ ተገቢ ነው። ከዚሁ ጋር በአንዳንድ አካባቢም ለእግረኞች ብቻ በተፈቀደው መንገድ ላይ መኪናዎች እንዳሽከረከሩ በሕግ ማገድ እንደዚሁ ትክክለኛ እርምጃ ነው። ግን ከዚህ አልፎ እዚያ ቦታ ከመሄድ ወይም ከገና ገበያ መራቅ አስፈላጊ ነው ተብሎ ሰውን ሁሉ መምከር ከጥቅሙ ጉዳቱ ያመዝናል። ፍርሃቻን እንደዚህ አይነቱ ምክር በሰዎች መካከል የባሰ ያጠናክራል እንጂ አይቀንሰውም። ከሞላ ጎደል እዚህ ጀርመን አገርና በሌሎች የአውሮፓ ትላልቅ ከተማዎች እነዚህ ሽብር ፈጣሪዎች እነማን እንደሆኑ ቀስ በቀስ የጸጥታ ፖሊሶች ከሰበሰቡት እና ከሚለዋወጡት መረጃዎቻቸው ተነስተው እነሱ እነማን እንደሆኑ ደርሰውባቸዋል። በቀላሉ በአክራሪ ሰባኪዎች ቅስቀሳ ሊታለሉ የሚችሉ ወጣት የእስልምና ሃይማኖት ተከታዮች እንደሆኑም የጸጥታ ሰዎች እዚህ ተገንዝበዋል። አኒስ አምሪ እዚህ በርሊን ከተማ ያለፈው ዓመት የገና ገበያ ላይ በአንድ የጭነት መኪና የ12 ሰዎችን ሕይወት ያጠፋው ሽብር ፈጣሪ የዛሬ ስድስት ዓመት ከቱኒዚያ ተነስቶ በጣልያን አድርጎ ጀርመን አገር የደረሰ ወጣት ስደተኛ ነው። ወጣቱ አምሪ ፖሊስ እንዳለው አንድ ጊዜ የልደት ቀኑን በመቀየር ለአቅመ አዳም ያልደረሱ የሕፃናት ማሳደጊያ ተልኮ እዚያ እንክብካቤ እንዲደረግለት ተደርጓል። ሌላ ጊዜ ይኸው ልጅ እፀፋርስ በመሸጥና በማቀባበል በፖሊሶች ተይዞ የጠባይ ማረሚያ ቤት ገብቶ በተግሳጽ የ23 ዓመት ወጣት አምሪ ተለቋል። እንደዚህ ዐይነቱ አሰራር እዚህ ትችትና ወቀሳን በፖለቲካ መደቡ ላይ አስነስተዋል። የእሱና የሌሎቹ በገፍ እዚህ በቅርቡ የደረሱት ስደተኞች ወጣቶች ጉዳይ በተለይ የስደተኞችን መጉረፍ እነሱ እንደሚሉት የሚቃወሙ የፖለቲካ ድርጅቶችን እዚህ ጀርመን ሀገር ተመልካቾች እንደሚሉት እንዲጠናከሩም ረድተዋል። ወይዘሮ ኡርዙላ ሙንች ለየት ያለ አመለካከት ለጣቢያችን ሰንዝረዋል። በዛን ጊዜ በአካባቢ ለሚገኙት ሁሉ የዚህ ልጅ ሥራ ምን አለች በሉኝ፣ ነገ የቀኝ ተስፈንጣሪዎቹን ቡድን በጀርመን ሀገር ኤኤፍዲን ያጠናክራል ብዬ ግምቴ ለነሱ አሰምቻቸውም ነበር። በጀርመን ሀገር የሚካሄደውንም የሸንጎ ምርጫ ይህ አርስት ወሳኝ ሆኖ ጥላውን ይጥልበታል ብዬም ሰግቼ ነበር። ግን እንደ ፈራሁት አልሆነም። የፖለቲካ ተመልካቿ ወይዘሮ ኡርሱላ ሙንሽ በአንድ በኩል ስጋታቸውን አንስተው ይህን ይበሉ እንጂ ለሌላው ታዛቢ ለፈረንሳይ ጋዜጠኛው ለፓስካል ቲባው የዚህ ሽብር ፈጣሪ ድርጊት አንድ የተረሳን ነገር እንደገና በአውሮፓ አስነስቷል ይላል። በእኔ እምነት ይህ የግድያ እርምጃ አንድ ተረስቶ የነበረ የእስላም ሃይማኖትን አስታኮ ቀደም ሲል ከአንዳንዶቹ የተወረወረውን ትችትና ክርክር እንደገና ነፍስ እንዲዘራ አድርገዋል። ሃይማኖቱና የሃይማኖቱ ተከታዮች በአጠቃላይ አደገኛ ናቸው ለሚለውም አመለካከት ድርጊቱ እንደገና በር የከፈተ ይመስለኛል። አከታትለውም ይሄው ጋዜጠኛ ፓስካል በተዘዋዋሪ ይህ በርሊን ላይ የዛሬ ዓመት የደረሰው አደጋ የጀርመንን ምርጫ በተለይ በጸጥታና በደህንነት ጥያቄ ዙሪያ በዚህ ጥያቄ ዙሪያ የሰዎችን አመለካከት ማርኮ የኋላ ኋላ የተወሰኑ ጀርመኖች ድምፃቸውን ለቀኝ ተስፈንጣሪዎቹ እንዲሰጡም ጋዜጠኛው እንዳለው ገፋፍተዋል። ቀደም ሲል በኒውዮርክ በኋላ በማድሪድ ያለፈው ዓመት በፓሪስና በኒስ በፖርቱጋልና በሴንት ፔተርስበርግ የፈነዱ ቦምቦችና አሁን ደግሞ በመኪና አደጋ በርሊን ላይ የአሥራ ሁለት ሰዎች ሕይወት የገና ገበያ ላይ መጥፋት ጠባሳ ምልክቱን በአውሮፓ ላይ የሽብር ፈጣሪዎቹ ሥራ ጥሎ አልፏል። ከዚህም በቂ ትምህርት የሰበሰቡ የጸጥታ ፖሊሶች የሚጠረጠሩትን ሰዎች ሁሉ በዓይነ ቁራኛና በስልክ ጠለፋ የእያንዳንዱን እርምጃ እንድንከታተል አድርጎናል ብለው ሕዝቡን ዛሬ እነሱ አረጋግተዋል። ሁሉን ነገር መቆጣጠር እንደማይቻልም ብዙዎቹ ተረድተዋል። ይልማይል ሚካኤል ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ